በህብረተሰቡ ዘንድ በጉጉት ሲጠበቅ የነበረው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ያዋቀሩትን የካቢኔ አባሎቻቸውን ስም በህዝብ ተወካዮች ምክር ቤት አጸድቀዋል። ለውሳኔያቸው መነሻ የሆናቸውን ምክንያቶች አሰምተዋል። አሁን ህዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል። አንደኛው ምክንያት ሁለተኛው በተደጋጋሚ ስንናገር እንደቆየ ነው። የሴቶች ተሳትፎ በሁሉም የአመራር እርከን ማረጋገጥ ያስፈልጋል። ያን ስናደርግ የተሟላ ለውጥ እናረጋግጣለን ብለን ስንል የነበረውን በአስፈጻሚ አካልም እንዲሁም በህግ አውጭ ምክር ቤትም ዋና ዋና በሚባሉ ተቋማት ባልተለመደ ሁኔታ ተሳትፏቸውን ማሳደግ አስፈላጊ መሆኑን በማመን ስድስት ሚኒስትሮች ካሉበት ሚኒስትሪ ወደ ሌላ ሚኒስትሪ ተዘዋውረው እንዲሰሩ አስር አዲስ ተሿሚ ሆነው እንዲቀርቡ ለዚህ ምክር ቤት ለማቅረብ እንዲፈቀድልኝ እየጠየቅኩ፣ አሁን የሚሾሙትም ሆኑ ባሉበት የሚቀጥሉ ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትሕትና ላቀርብላቸውም ፈልገው አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ቶሌሬት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር አንኳር ጉዳዮች አሉ። አንደኛው ሕዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ እፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ የማይጠየቅ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን በአንክሮ ማሳሰብ ይፈልጋል። በዚህም መሰረት ይላሉ ጠቅላይ ሚኒስትሩ፣ አዲሱ ተሿሚዎቻቸው የሚጠበቅባቸው ከተግባራቸው አንደኛው ሙስናን መዋጋት እንደሆነ አስምረውበታል። ሁለተኛ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን እያስተቃየ ያለው የሙስና ሁኔታ ነው የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድም ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ እፈልጋሉ። ቀደም ሲል የህዝብ ተወካዮች ምክር ቤት ግብርናን በሚመለከት እና በአርብቶ አደሩ በሁለት ተከፍሎ የነበረው በአንድ ስር ተዋቅሮ የግብርና እና የእንስሳ ሀብት ሚኒስቴር ተብሎ በመሰየም የቀረበው ረቂቅ አዋጅ ጸድቋል። ጌታቸው ተድላይ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ